የተቃዋሚ ቡድን መሪ አንቶኒ አልቤኒዚ የአውስትሬሊያ መንግሥታት ምክር ቤት በደን ቃጠሎዎች ጉዳይ ላይ በአስቸኳይ እንዲመክር ጥሪ አቀረቡ። በ88 ዓመታቸው ላረፉት የቀድሞው የሊበር ፕሪሚየር ጆን ኬይን የሐዘን መግለጫዎች እየቀረቡ ነው። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የተቃዋሚ ቡድን መሪ አንቶኒ አልቤኒዚ ለአውስትሬሊያ የደን ቃጠሎዎች ተገቢ ምላሽ ለመስጠት የአውስትሬሊያ መንግሥታት ምክር ቤት እስከ ማርች ከመቆየት ቀደም ብሎ በአስቸኳይ እንዲሰበሰብ ጥሪ አቀረቡ። አቶ አልቤኒዚ ምክር ቤቱ ከማርች በፊት ተሰብስበው እንዲመክር ማድረግ ጠቅላይ ሚኒስትሩ ሊከውናቸው ከሚገቡ አንዱ አስቸኳይ ተግባር መሆኑን ሲያሳስቡ የአውስትሬልያ መንግስታት ምክር ቤትን ቀደም አድርገው ይሰብስቡ፣ የቀድሞው የእሳት አደጋ ባለሥልጣናትን ያነጋግሩ፣ እንዲሁም ለረጅም ጊዜ በእሳት አደጋ መከላከል ተግባር ለተሰማሩ የበጎ ፈቃድ እሳት አደጋ ተከላካዮች ድጋፍ ይስጡ። ለአውስትራሊያውያን ድጋፋቸውን እየቸሩ ስለሆነ የአውስትሬልያ መንግስት በበኩሉ እገዛ ሊያበረክትላቸው ይገባል ብለዋል። ይሁንና ስኮት ሞሪሰን የአውስትራሊያ መንግሥታት ምክር ቤት ከመደበኛ ስብሰባው ወቅት ቀደም አድርጎ መጥራቱ አስፈላጊ አይደለም ብለዋል። አክለውም ጠቃሚ ውሳኔዎች የሚከወኑት በየዕለቱ እንደሆነ ሲናገሩም በደፈናው አንዳች ነገር ላይ ፈየድ የአውስትሬሊያ መንግሥታት ምክር ቤትን ቀደም ብሎ የመጥራቱን እሳቤ አልቀበለውም። ነገሮች የሚከወኑት በየዕለቱ ነው። እናም በየዕለቱ መከወኑን እንቀጥልበታለን። ፖለቲካውን ከዚህ ማውጣቱ የተሻለ ይመስለኛል በማለት የእምቢታ ምላሻቸውን ሰጥተዋል። ይህ በእንዲህ እንዳለም በአድላይድ ሂልስ 86 ቤቶች በእሳት ቃጠሎ ወድመዋል። ኒው ሳውዝ ዌልስ ውስጥ ከመቶ ያነሱ የደን ቃጠሎዎች በመንደድ ላይ ይገኛሉ። ቪክቶሪያን ለረጅም ጊዜ በፕሪምየርነት ያገለገሉት ጆን ኬን በ88 ዓመታቸው ዛሬ ሰኞ ማሌዳ ላይ ከዚህ ዓለም በሞት ተለይተዋል። ጆን ኬን ከሁለት ሳምንታት በፊት በልብ ድካም ተጠቅተው ነበር። ኬን ከ1982 እስከ 1990 ለ16 ዓመታት የቪክቶሪያ ፕሪምየር ሆነው አገልግለዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የተቃዋሚ ቡድን መሪ አንቶኒ አልባኒዚ የአውስትሬሊያ የአውስትሬልያ መንግሥታት ምክር ቤት በደን ቃጠሎች ጉዳይ ላይ በአስቸኳይ እንዲመክር ጥሪ አቀረቡ። በ88 ዓመታቸው ላረፉት የቀድሞው የሊበር ፕሬምየር ጆን ኬይን የሐዘን መግለጫዎች እየቀረቡ ነው። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። Tell us what you think. Like us on Facebook or follow us on Twitter.